የኢትዮጵያ ፌዴራል ፖሊስ ኮሚሽን በኦሮሚያ ክልል በምስራቅ ሐረርጌ ውስጥ በምንቀሳቀሰው ቄሮ በመባል የሚታወቀው የወጣቶች ቡድን ላይ ምርመራ እንደጀመረ የሀገር ውስጥ ዘገባዎች አመልክተዋል። የቄሮ እንቅስቃሴ የመከላከያ እና የፌዴራል ፖሊስ አባላትን ተልዕኮ አስተጓጉለዋል። በአካባቢው ስጋት ፈጥሯል መባሉም እንደ ምክንያት ተቀምጠዋል። ይሁን እንጂ የኦሮሚያ ክልል የፍትህ ቢሮ የኮሚኒኬሽን ጉዳዮች ኃላፊ አቶ ታዬ ደንዳ ኮሚሽኑ እንደዚህ አይነት ስራ መጀመሩን የሚያሳይ ምንም መረጃ እንዳልደረሳቸው ይናገራሉ። ያ ነገር እውነት ነው ብለንና ምንም፣ ግን ደግሞ እኛ ሳናውቀው የክልላችን መንግስት ያ ነገር መኖሩን ሳያውቅ ፌዴራል አሁን ባለበት ሁኔታ እንደዚህ ያደርጋል የሚል እምነትም የለንም። የሆነ እንደሆነ ግን ሕጋዊ አይሆንም ማለት ነው። ኮሚሽኑም ቄሮ እንዴት እንደተደራጀና አላማውም ላይ ምርመራ እንደሚያደርግ ዘገባው አክሎበታል። ስሙና የሚኖርበት ቦታ መጥቀስ ያልፈለገ አንድ በቄሮ ዕድሜ ውስጥ ያለው ግለሰብ የቄሮ አደረጃጀትና ዓላማውን እንዲህ ይገልጻል። ቄሮ ሙቭመንቱ ለኦሮሚያ ብቻ አይደለም ለመላ ኢትዮጵያዊ ጠቃሚ የሆነ ፖለቲካ አረማመድ ነው ያካሄድ ያለው ምክንያቱም ፊት ነው የሚፈልገው፣ ማለት ነጻነቱ ማንም ነፃነቱን እንደሚፈልግ ቄሮ ደግሞ ከማንም በላይ መብቱ እንዲነካ አይፈልግም። የሰውን መብትን መንካት አይፈልግም። አባት፣ እናት፣ ወንድሞች እህቶቹ ከቤት ንብረታቸው ሲፈናቀሉ ቆሞ ማየት የማይፈልግ ህጉን ተጠቅሞ ህጉን ለማስከበር ራሱን የቻለው የወጣት ስብስብ ነው። የአምቦ ዩኒቨርሲቲ መምህርና የአምደ መረብ ጸሐፊ ስዩም ተሾመ ወጣ ወጣቶች ለማህበረሰቡ ጥያቄ መልስ ለማግኘት የሚታገሉ እንደሆኑ አስረድቷል። በግልጽ የተቀመጠ ድርጅታዊ መዋቅር ወይም ተቋም የለውም፣ አደረጃጀት የለውም። በመሰረቱ ምንድን ነው? በመረጃ የበቃ ወይም ኤምፓወርድ የሆነ የቴክኖሎጂውን ተጠቅመው በመረጃ በመቀያየር በመንግስት የሚፈጸሙ በደሎችን ጭቆናዎችን እያጋለጠ ያለ የተሻለ መብት የተሻለ ነጻነት እና ፍትሃዊ ተጠቃሚነት እየጠየቀ ያለ የማህበረሰቡ መብት ይከበር ብሎ እያለ ያለ እና መብቱን ነው እየጠየቀ ያለው። የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ የዛሬ ሁለት ወር ገደማ በድርጅታቸው በኦህዴድ ጉባኤ ላይ ባደረጉት ንግግር እኛ የፈጠርነው ወጣት ትውልድ ስራ ስላጣ ብቻ ነው ወይስ ሌላ ጉዳይ ስላለ ነው የጠላን በማለት ተሳታፊዎቹን ጠይቆ እንደነበረ ይታወሳል። ያኔም ስለ ቄሮ ያላቸውን አስተያየት እንደሚከተለው ገልጾ ነበር። ቄሮ ቄሮ ቄሮ ቄሮን ጠላት አድርጋችሁ ቄሮ ማለት በአፋን ኦሮሞ ወጣት ማለት አይደል? ቁጥሩ እየጨመረ ያለውን ስድስት ሚሊዮን ወጣት በጠላትነት ፈርጀ ማንን ልታስተዳድር ነው? እኛ ሁላችንም እዚህ አንቆይም። የፓርቲውን ዓላማ የሚያስቀጥሉት ወጣቶቹ ናቸው። ኤኒ ኮሌክቲቭ ሲሱ ደንደው አቶ ታዬ ደንዳ ቄሮ የማህበረሰቡ ወሳኝ አካል ስለሆነ እነዚህ ወጣቶች በማግለል ወይም እንደ ወንጀለኛ በመፍረጅ እድገትና ሰላምን ማምጣት እንደማይቻል የክልሉ መንግስት እንደምረዳ ለዶችቤሌ ተናግሯል። በቀጥታ የክልሉ ሰላምና ጸጥታ ኃላፊነቱ የክልላችን ፖሊስ ስልጣን ነው። ችግር እንዲፈጠር እኛም አንፈልግም። ሰላም እንዲደፈርስ አንፈልግም። ህግ እንዲጣስ አንፈልግም። እንዲከበር እንፈልጋለን። ነገር ግን ደግሞ በአንድ ቦታ ላይ ወንጀል የፈጸመ አካል ካለ ያ ወንጀል የሚመረመረው ወደ ህግ የሚቀርበው ስልጣን ባለው አካል ነው እና በክልላችን ላይ ቀጥተኛ ስልጣን ያለው የክልላችን ፖሊስ እና የፀጥታ ኃይል ነው። ያው የፀጥታው ሁኔታ ከአቅም በላይ የሆነ እንደሆነ፣ ኦፍኮርስ ከፌደራል ፖሊስ ጋር ግንኙነታችን መልካም ነው። ችግር ካለ ህጉ በሚጠይቀው መሰረት ጥያቄ እናቀርባለን። ከአቅማችን በላይ ከሆነ፣ የክልላችን ፖሊስ ያንን መቆጣጠር የማይችል ከሆነ ፎርመሊ ጥያቄ ይቀርብና የፌዴራል ፖሊስ እርዳታ የሚያደርግበት ሁኔታ አይኖራል። እስካሁን ግን በዚህ በምስራቅ ሐረርጌም ይሁን በሌላ ቦታ ባለው የጸጥታ ችግር ከክልላችን የጸጥታ አካላት በላይ ሆኖ ክልላችን የፌዴራል እርዳታ የጠየቀበት ሁኔታ የለም። እንደ አቶ ታዬ አስተሳሰብ ቄሮ የሚባል የወጣት ቅንጅት በምስራቅ ሐረርጌ ብቻ ሳይሆን በአጠቃላይ በክልሉና በሀገሪቱ የሚንቀሳቀስ ቡድን ነው። የህግ በላይነት በየትም ቦታ ሊከበር እንደሚገባ ያመለከቱት አቶ ታዬ እስካሁን ቄሮ ተደራጅቶ ወንጀል አለመፈጸሙንም አረጋግጠዋል።